ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ግንቦት 25 2016 ዓ.ም ዝግጅታችን ጀመረ። ኪነጥበብ ሙያተኞችና ስራዎች ላይ የበረታው ፖለቲካዊ ጫና እንዲቆም ተጠየቀ። ነጥበብ ባለሙያዎቹ በተለያየ መንገድ ሀሳባቸውን በመግለጻቸው የተነሳ ዛቻ፣ ማስፈራሪያ፣ እስር እርስ ገጥማቸው አይተናል። ይህንን ደግሞ ተከታትለን ከጠበቆቻቸው፣ ከቤተሰቦቻቸው ያሉበት ሁኔታ መረጃ ለማግኘት ሞክረናል። የሰማችኋቸው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር የሆኑትን አቶ ያሬድ ኃይለማርያምን ነው። ቲያትሮች እንዳይታዩ መታገዳቸውንና ባለሙያዎች መታሰራቸውን አስመልክቶ የሚዳስስ ዘገባ ይኖረናል። ሰዎች ለማጫን ከፈለግ መጫንም ከፈለግ አሁን ኢንፎርሜሽን ክ ዲሴንትራላይዝድ ነው። ደላሎች ናቸው የሚቆጣጠሩት እንጂ ይሄንን በቂ መረጃ የሚሰጥ የግልም ተቋም የመንግስትም ተቋም ስለሌለ ጭነት የት እንዳለ መኪና የት እንዳለ፣ ሁለቱም ደግሞ ኮኦርዲኔት አድርገ ሻራ ተቋም በዛ ላይ ደረጃ ስለሌለ ኮስቱ በጣም ከፍተኛ ይሆን ያለች። አሁን ደግሞ የሰማችኋቸው የአዋሽ ካርጎ ራይድ የቦርድ ሰብሳቢ አቶ ለሚ ቱጆ ጉርሜሳን ነው። የኢትዮጵያ የጭነት ትራንስፖርትና የሎጂስቲክ አገልግሎት ያሉበትን ተግዳሮቶችን በምሽቱ መሰናዷችን እንዳስሳለን። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ እሁድ ግንቦት 25 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው እኔ ስመኝሽ የቆየና ደረጀ ደስታንን የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። ዘና የሚያደርጓችሁ ሙዚቃዎችንም ማሰናድተናል። ከዚያ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስጥልኝ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ ናይጄሪያ ህገ ወጥ የማዕድን ቁፋሮን ለማስቆም ከፍተኛ ጥረት ጀመረች የናይጄሪያ መንግስት ህገ ወጥ የማዕድን ቁፋሮዎችን በመቆጣጠር ከሚያዝያ ወር አንስተው የሀገሪቱን ለኤሌክትሪክ ተሽከርካሪዎች ስማርትፎኖችና ኃይል ባትሪዎች የሚያገለግለውን ሊቲየም የተሰኘ ወሳኝ ማዕድን በመስረቅ ላይ በሚገኙ በደርዘን የሚቆጠሩ ፍቃድ አልባ የማዕድን ቆፋሪዎችን አስሯል። በቅርቡ የታሰሩት የናይጄሪያ ህገ ወጥ የማዕድን ቆፋሪዎች ሁኔታም ናይጄሪያ ወሳኝ ማዕድናትን የማውጣት ስራዋን ለመቆጣጠር ህገ ወጥ እንቅስቃሴን ለመግታትና ከማዕድን ሀብቷ የተሻለ ጥቅም ለማግኘት የምታደርገው ጥረት አካል ነው። የንጹህ የኃይል አቅርቦት ሽግግር የከሰል ድንጋይ ከዘይትና ከጋዝ ወደ ታዳሽና ባትሪዎች የሚደረግ ሽግግር ዓለም አቀፍ የሊቲየም የቲንና ሌሎች ማዕድናት ፍላጎት እንዲጨምር አድርጓል። በናይጄሪያ የሙስና ቁጥጥር ዝቅተኛ መሆንና አብዛኞቹ የማዕድን ክምችቶች አነስተኛ የመንግስት ቁጥጥር ባሉባቸው ራቅ ያሉ አካባቢዎች መሆናቸው ህገወጥ የማዕድን ቁፋሮች እንዲጨምር ማድረጉ ተገልጿል። የናይጄሪያ ባለስልጣናት ከህገወጥ ማዕድን ማውጣት ልምዶች የሚገኙ ትርፍ በሰሜናዊ ናይጄሪያ ክፍል የሚገኙ የሚሊሻ ቡድኖችን ለማስታጠቅ እያገዘ ነውም ብለዋል። በሌላ በኩል ኔታንያሁ የባይደን ጋዛ እቅድ መልካም አማራጭ ባይሆንም እስራኤል ትቀበለዋለች አሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ረዳት ዛሬ እሁድ በጋዛ የሚገኘውን ጦርነት ለማቆም በዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን የቀረበውን ማዕቀፋዊ ስምምነት መቀበላቸውን አረጋግጠዋል። ይሁን እንጂ ኔታንያሁ እቅዱ ችግር ያለበትና ተጨማሪ ስራ የሚሻም ነው ሲሉ ነው የገለጹት። መታየት ያለባቸው ብዙ ዝርዝር ጉዳዮች አሉ ያሉት ፕሬዚዳንቱ የእስራኤል ሁኔታ የታጋቾቹን መፈ ታትና ና ሀማስ ዘር አጥፊ አሸባሪ ድርጅት መሆኑን በተመለከተ ግን ምንም ለውጥ የለም ብለዋል። ባይደን ላለፉት በርካታ ወራት ብዙ የተኩስ አቁም ሀሳቦችን ቢያቀርቡም ሁሉም አርብ ለት ካቀረቡት የስምምነት ማዕቀፎች ጋር ተመሳሳይነት አላቸው። ይሁን እንጂ እስካሁን ድረስ ሁሉም ወድቀዋል። ባይደን በጉርጉሩ ሳያኑ የካቲት ወር እስራኤል እስራኤል በረመዳኑ ቅዱስ የጾም ወቅት ጦርነት ለማቆም ተስማምታለች ቢሉም እርቁ ተፈጻሚ ሳይሆን ቀርቷል። ዋናው ነጥብ እስራኤል ሀማስ እስኪወድም ድረስ ጦርነቱን ለጊዜው ብቻ በማቆም እንደምትወያይ ማሳየቷ ነው። ባይደን በቅርብ ጊዜ ንግግራቸው ሀማስ ስልጣን ከሌለው በጋዛ የተሻለ ቀን ይፈጠራል ያሉ ሲሆን፣ ይሁን እንጂ ይህ እንዴት እንደሚሳካ የሰጡት ማብራሪያ የለም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ዘለንስኪ፣ የእስያ ሀገራት በስዊዘርላንድ የሰላም ጉባኤ ላይ እንዲሳተፉ ጥሪ ያቀረቡ። የዩክሬኑ ፕሬዚዳንት ቮልደሚር ዘለንስኪ ዛሬ እሁድ በሻንጋሪላ የእስያ ሀገራት የመከላከያ መሪዎች ጉባኤ ላይ ተገኝተው መሪዎቹ በመጪው የጎርጎሮሳውያኑ ሰኔ 15 እና 16 በስዊዘርላንድ የሚደረገው የሰላም ጉባኤ ላይ እንዲሳተፉ ጥሪ አድርገዋል። ዘለንስኪ በሲንጋፖር ሻንጋሪላ ጉባኤ ባደረጉት ቁልፍ ንግግር ሶስተኛ ዓመቱን በያዘው የዩክሬን ሩሲያ ጦርነት ዩክሬን ዲፕሎማሲን ለማስጠበቅ የምታደርገው ጥረት ላይ አጽንኦት ሰጥተው ተናግረዋል። ከረዥም ጊዜ በፊት ዓለም የተበታተነች መስሎ ታይቶ ነበር፣ ነገር ግን አብዛኞቹ ሀገራት ቢያንስ የጋራ ደህንነትን በተመለከተ እውነተኛ ሰላምን እንደሚመኙና መተባበር እንደሚችሉ አይተናል በማለት በመቶዎች ለሚቆጠሩ የእስያ ቀጠናዊ ልኡካንና መሪዎች ንግግር አድርገዋል። ቻይና ከዘንድሮ ሰላም ጉባኤ ራሷን አግልላለች። ቻይና ከሰላም ጉባኤው ለመገለል የወሰደችው ውሳኔን በተመለከተም የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ በጎርጎሮሳውያኑ ግንቦት 31 ባለሙያዎች በሰጡት መግለጫ ሩሲያ እና ዩክሬን ሁለቱም በስብሰባው ላይ መሳተፍ አለባቸው በማለት በቻይና የቀረበውን ቅድመ ሁኔታ ጉባኤው ባለማሟላቱ ቻይና ከጉባኤው ራሷን ማግለሏን አስታውቋል። የጀርመኑ ቻንስለር እና የፈረንሳዩ ፕሬዚዳንት ጨምሮ በርካታ የአውሮፓ መሪዎች ቻይና ለሩሲያ የጦር ኃይል የምታደርገውን ድጋፍ በተመለከተ ቤጂንግ የሰላም ሂደትን ለማመቻቸት ተጽዕኖዋን እንድትጠቀም አሳስበዋል። አድማጮች ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ፣ ከቀሪ መሰናዶች ጋር ታምሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ግንቦት 25 2016 ዓመተ ምህረት የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት የምናናገራቸው ሰዎች ያሉበት ሁኔታ የእነሱ ስቶሪ እኛም ላይ ተጽዕኖ ያሳድር እና ዜናውንም እየሰራን እያለን ከሰራንም በኋላ በጣም ተጽዕኖ ያሳድሩብናል የሰማቸዋት ጋዜጠኛ ካሳይ ዳምጤ ትባላለች። የጋዜጠኞችን የአእምሮ ጤና አስመልክቶ ወደ በኋላ ላይ ከምናነሳው ርዕሰ ጉዳይ የተቀነጨበ ነው። ዝግጅታችንን ግን እንደተለመደው በሙዚቃ ነው የምንጀምረ አይደል? ልክ ነው ስመኝሽ። አድማጮቻችንም የትኛውን ሙዚቃ እንደምንመርጥ እየጠበቁ ይመስለኛል። ያረኛም ተዘጋጅተናል። ለምለም ሀይለ ሚካኤል በቅርቡ አዲስ ካወጣችው አልበም ውስጥ እንዳጠላው እያለች በተጫወተችው ሙዚቃ ዝግጅታችንን እንጀምራለን። ከለምለም ሀይለ ሚካኤል አዲስ አልበም ውስጥ አንዱ የሆነውን እንዳጠላው የተሰኘ ሙዚቃ ነው ሰምተን የተመለስ ነው። አሁን ወደ መጀመሪያው የምሽቱ መሰናዷችን እንለፍ። የመጀመሪያው መሰናዷችን በኪነ ጥበብ ሙያተኞችና ስራዎች ላይ የበረታውን ፖለቲካዊ ጫና ይመለከታል። የኢትዮጵያ መንግስት ከቅርብ ጊዜያት ወዲህ በኪነ ጥበብ ባለሙያዎችና የጥበብ ስራዎች ላይ ወከባና እስር እየፈጸመ ነው ሲል የኢትዮጵያ ሰብዓዊ መብቶች ተሟጋቾች ማዕከል አስታውቋል። የተቋሙ ዋና ዳይሬክተር አቶ ያሬድ ኃይለማርያምም ፖለቲካዊ ሽሙጥ አላቸው የተባሉ ቲያትሮች እንዳይታዩ መታገዳቸውንና ባለሙያዎችም ስለመታሰራቸው ለአሜሪካ ድምፅ ተናግረዋል። ይኸው ወከባና እስራት እንዲቆምም ተቋማቸው መንግስትን በመግለጫ ጠይቋል። ይህንን ዘገባ ያዘጋጀው ባልደረባችን አስማማው አየ ነው። በጉዳዩ ላይ በኢትዮጵያ የኪነ ጥበብ ታሪክ ላይ መጽሐፍ የጻፉትን ዶክተር እንዳለ ጌታ ከበደንም አነጋግሯቸዋል። በጥበብ ስራዎች ላይ ያለው ፖለቲካዊ ጫና ከትላንት የቀጠለ ነው ያሉት እንዳለ ጌታ ሙያው ለሀገር እድገትና ለውጥ እንዲውል ከማሰብ ይልቅ ለፖለቲካዊ ድጋፍ ብቻ እንዲያገለግል ከሚፈለግ አስተሳሰብ የሚመነጭ ችግር እንደሆነ አመልክተዋል። በነገራችን ላይ ደረጀ አስማማው በዚህ ጉዳይ የመንግስትን ምላሽ ለማካተት ወደ ባህልና ስፖርት ሚኒስቴርም ደውሎ ነበር። ሆኖም መስሪያ ቤቱ ታስረዋል ስለሚባሉ የኪነ ጥበብ ባለሙያዎችም ሆነ ስለታገዱ ቲያትሮች መረጃ እንደሌላቸው ነው የገለጹት። እንግዲህ አስማማው እነዚህን ሁሉ መረጃዎች አካቶ ወዳጠናቀረው ዝግጅት በቀጥታ እንለፍ። በኢትዮጵያ ከቅርብ ጊዜያት ወዲህ የበረታ እንደመጣ የተገለጸው ፖለቲካዊ ጫና ካረፈባቸው መስኮች ውስጥ ኪነጥበብና ሙያተኞቹ እንደሚገኙበት የሰብአዊ መብቶች ተሟጋች ተቋማት ይገልጻሉ። ይህን አስመልክቶ መግለጫ ካወጡት ተቋማት መካከል የሆነው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ፖለቲካዊ ሽሙጥ አላቸው የተባሉ ቲያትሮች እንዳይታዩ መታገዳቸውንና ባለሙያዎችም ስለመታሰራቸው ለአሜሪካ ድምፅ ተናግረዋል። ቀደም ሲል ገጣሚና ደራሲ በላይ በጣም በሰላ ብሮቹ ይታወቃል። እንደዚሁ ታስሮች ካሁን በስር ላይ ነው ያለው። ከዛ በኋላም ደግሞ የያዩ ፈንገስ የሚባለው በመድረክ ስሙ ፖለቲካ የሚለው የመድረክ ስራ ተከልክሏል በመንግስት አካላት። በቅርብ ጊዜ ደግሞ ሁለት የመድረክ የባለሙያዎች የኪነ ጥበብ ባለሙያዎች እደት በህብረት የሚሉ ስራ የሰሩ የመጠቅ ስራ ያዘጋጁ ሰዎች እንደዚሁ በእስር ላይ ነው የሚገኙት። ሌሎች የኪነ የኪነጥበብ ባለሙያዎችን በተለያየ መንገድ ሀሳባቸውን በመግለጻቸው የተነሳ ዛቻ፣ ማስፈራሪያ፣ እስር ሲገጥማቸው አይተናል። ይህንን ደግሞ ተከታትለን ከጠበቆቻቸው ከቤተሰቦቻቸው ያሉበት ሁኔታ መረጃ ለማግኘት ሞክረናል። የኢትዮጵያ ሰብአዊ መብቶች ኮሚሽንም የዜጎችን እስር በተመለከተ በሚያወጣቸው መግለጫዎችም ከታሰሩት መካከል የኪነጥበብ ባለሙያዎችም እንደሚገኙበት አመላክቷል። በበርካታ እርሰት ስራዎቻቸው የሚታወቁት ዶክተር እንዳለ ጌታ ከበደ ማዕቀብና እስረኞቹ የተሰኙ በኢትዮጵያ ኪነ ጥበብ ታሪክ ላይ ያተኮሩ መጽሐፍትን ለአንባቢያን አብቅተዋል ኢትዮጵያ ባለፈችባቸው የፈተና ጊዜያት ውስጥ ሀገር እንዲጸና ዳር ድንበር እንዲከበር ማህበረሰባዊ ለውጥም እንዲመጣ ኪነ ጥበብ ከፍተኛ አስተዋጽኦ ማበርከቱን ደራሲው ዶክተር እንዳለ ይናገራሉ በዘመናቱ መካከል ኪነ ጥበብ የገጠማት ፈተናም የበረታ እንደነበረ መጽሐፎቻቸውን አጣቅሰው ያነሳሉ መረዳት በኔ ንባብ የኢትዮጵያ ኪነ ጥበብ በተለያዩ ዘመኖች ለተለያዩ አገልግሎት ሲውል ቆይቷል። በተለይ በእኔ በተሰማራሁበት የስነ ጽሁፍ ዘርፍ ስነ ጽሁፋችን በብዙ መንገድ ሲዘመርለት፣ ሲዘመትበት፣ ሲፎከርበት፣ ሲፎከርለት የቆየ ጥበብ ነው። ከፋሲስ ጣሊያን ወረራ በፊት የነበሩ ትስፋናትን ስንፈትሽ ትውልዱ የተማረው ክፍል ጥቂት ነበረ ጥቂትም ሆኖ ሀሳቦቹን በጽሁፍ የመግለጽ ችሎታ የነበረው ነው። በፊታውራሪ ተክለ ሐዋርያት ተክለ ማርያም እና አፈወርቅ ገብረ ኢየሱስን፣ ገብረ ሕይወት ባይከዳኝን መጥቀስ ይቻላል። እነዚህ ሰዎች ይች ሀገር ምን ሊደረግላት ይገባል የሚል የለውጥ አቀንቃኝ ወይም እንደ ዶክተር ዮናስ አድማሱ ያሉ ምሁራን እንደሚሏቸው ትሁታን ፋና አብሪዎች ፋና አብሪነት ሚና ነበራቸው። ከዛ በኋላ ግን ፋሺስት ጣሊያን ጦርነት ሲመጣ እነ የታይ ንጉሴ አገኘው እንግዳ ደግሞ ስነ ጽሁፍ፣ ሀገር ስትወረር እግርህን ለጠጠር ደውረትህን ለጦር ካላለ ብዕር፣ ለነፃነት ዋጋ ካልከፈለ፣ ለአርበኞች ካልወገነ፣ ለስትህ ጥብቅና ካልቆመ ምን ዋጋ አለው በሚል በሚጽፏቸው ድርሰቶች፣ በሚከይኗቸው የኪነት ስራዎች በደንብ መስራት ጀመረ። ቆየና ደግሞ በነ ብርሃኑ ዘሪሁን ጊዜ በሌሎች በመሰሎቻቸው ማህበራዊ ህይወታችን የሚገለጽበት በኋላ ደግሞ አብዮት መቀስቀሻ ሆነ አብዮት ጠሪ ሆነ ማለት ነው። ዮሐንስ አድማሱ፣ በዓሉ ግርማ፣ ዳኛቸው ሌሎችን በምናይበት ጊዜ ድርሰቶቻቸው የነበረው ስርዓት ልክ እንዳልሆነ የሚጠቁሙ የንጉሳዊ ስርዓቱ ሊያርማቸው ሊያቀናቸው ሊያርቃቸው የሚገቡ ድክመቶች ላይ ተተኮረ። ከዛ ኢህአዲግ ከገባ በኋላ ደግሞ ያለውን ሲታይ ሙስናው መብዛት ጃቤርስ መምጣት ናን ሲሆን፣ ማህበራዊ ህይወት ላይ ያተኮሩ ሆኑ ማለት ነው እና በእጅግ በጣም በወፍ በረር ቅኝ ሲታይ የኢትዮጵያ ስነት በየዘመኑ በየዘመኑ ለሚነሱ ጥያቄዎች መልስ ይሆናል ተብሎ ለታመነባቸው ጩኸቶች ድምፅ ሆነው ሲያሸበሽቡ የቆዩ ዘማሪያን ይመስለኛል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ በቅድሚያ ካነጋግሯቸው የህብረተሰብ ክፍሎች መካከል የኪነ ጥበብ ባለሙያዎች ይገኙበታል። በወቅቱም ለሙያው ከፍ ያለ ፍቅር እንዳላቸው ሲገልጹ ይሰሙ የነበሩት ጠቅላይ ሚኒስትሩ በተደጋጋሚም የጥበብ ስራዎች በሚቀርቡባቸው ቦታዎችም ታድመዋል። በቀደሙት ዘመናትም መሪዎች ወደ ስልጣን በመጡበት ወቅት ከሙያው ጋር እንደሚወዳጅ የሚገልጹት ዶክተር እንዳለጌታም ይህ ግን በቆይታ ሙያውን የፖለቲካ ተጽዕኖ ሰለባ ከመሆን እንዳልታደገው ያስረዳሉም በየዘመኑ ለምሳሌ አስራ ዘጠኝ ስልሳ ስድስት ስልሳ ሰባት ጋዜጦች ላይ ጻፉ የነበሩ ነገሮች ስታይ እንዴት አይነት ነፃነት ነበራቸው ጋዜጠኞቹ የኪነጥበብ ሰዎቹ እንድትላ ያደረግሃል። በሚዘፍኑት በሚጽፉት፣ ለምን ይሄን ተናገራችሁ የሚል የለም። ታፍናችሁ ነበር ታፍራችሁ ነበር ተፈታችኋል። ታፍናችሁ ነበር ይው ተገልጦላቸዋል። ሀሳባችሁን ግለጹ የሚሉ ነበሩ። ልክ ስልጣን ላይ ሲወጣ ግን አመትም አይቆይ ማን ነው እንደዚህ ያለው? ያሱች አሳዱች ይባላል። ስለዚህ ከያኒው አንድ ከያኒ በታሰረ ቁጥር እልፍ አእላፉ ነው የሚበረግገው። ጎመን በጤና የሚለው የት እንደገባ ያላወቅኩት ሰው ብዙ ላይ እያንዣበበ እንዴት ነው እንደዚህ ማረገው? ማቃቸው ሁሉ እየተሰወሩብኝ የሚል ትዕቢት ይፈጥርበታል። በእኛ ሀገር ሁልጊዜ መሪዎች ስልጣን ላይ ሲወጡ የኪነጠው ሰው ከኋላ ከፊት ከጎን ሆኖ እንዲያሸረግድ እንዲያሸበሽብ እንዲያጨበጭብ ውዳሴ እንዲያጎር ይጠሩታል። ግን አላምጠው የሚሰፉት ማስቲካ ነው የሚሆነው። በየዘመኑ በአፄ ኃይለ ስላሴ ዘመንም ብትል በጓድ መንግስቱ ኃይለማርያም ዘመን ብትል በአቶ መለስ ዜናዊ ዘመንም ኃይለማርያም ደሳለኝ በዶክተር አብይ አህመድም ያሉ ሂደቶችን በሙሉ በምንከታተልበት ዘመን ጊዜ ለስርዓቱ የተመቸው ሰው ነው። ና ተብሎ ሲጠራ የሚታየው የኢትዮጵያ ሰብዓዊ መብቶች ኮሚሽን ግንቦት ሀያ ቀን ሁለት ሺ አስራ ስድስት ዓመተ ምህረት ባወጣው ሪፖርት ገጣሚ በላይ በቀለ ውያ ከዘጠኝ ወራት በላይ በስር ላይ እንደሚገኝ ገልጿል። እብደት በህብረት የተባለው የመድረክ ቲያትር ተዋናይ አማኑኤል ሀብታሙ ና አዘጋጁ ዳግሞ ያመልወርቅ ፈይሳም በቅርቡ ከታሰሩት መካከል ናቸው። የአሜሪካ ድምፅም ታግዷል በተባሉ ቲያትሮች ላይ ተሳትፎ ያላቸውን ጨምሮ ሌሎች የኪነ ጥበብ ባለሙያዎችም መታሰራቸውን ከቤተሰቦቻቸው አረጋግጧል። ሆኖም ቤተሰቦቻቸው በጉዳዩ ላይ ቃለ መጠይቅ ለመስጠት ፈቃደኛ ባለመሆናቸው አስተያየታቸውን ማካተት ሳይቻል ቀርቷል። የኢትዮጵያ ሰብዓዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም እንዲህ አይነት ስራዎች ሀሳብን በነጻነት መግለጽን በማዳከም ሀገርን ይጎዳሉ ይላሉ። እንዲህ አይነት በኪነ ጥበብ ባለሙያዎችም ላይ ሆነ በጋዜጠኞች ሀሳብን በመግለጽ ነጻነት ዙሪያ የሚደረጉ ጫናዎች ብዙ ጊዜ የሚፈጥሯቸው አደጋዎች አንደኛ፣ ባለሙያዎቹ የሚመጣውን አደጋ በመፍራት ወደ ሰልፍ ሴንሰርሺፕ የሚሉት ራስን መቆጣጠር መገደብ፣ በነጻነት መጻፍ መናገር በሙዚቃም በስዕልም ማውጣት የሚፈልጓቸውን ሀሳቦች እንዲቀጥሉ እና ማህበረሰቡ ሙሉ መረጃ በአንድ ጉዳይ ላይ እንዳያገኝ ያደርጋል። ሁለተኛ የኪነ ጥበብ ስራው ማህበራዊ፣ ፖለቲካዊ በሆኑ ጉዳዮች ላይ እንዳያተኩር እና ሁልጊዜ መንግስትንም ማንንም የማይነቁ እንዲሁ የመዝናኛ ነገሮች ላይ ብቻ እንዲያተኩር ያደርጋል። ያ ደግሞ የኪነ ጥበብ ዘርፉ ማህበረሰብን በማስተማር የማህበረሰብን አስተሳሰብ በመቀየር በማንቃት ሊጫወት የሚችለውን ትልቅ ሚና እንዳይጫወት ያደርጋል። አንዱ ችግር ይሄ ነው። ሁለተኛው ችግር ደግሞ እንዲህ ያሉ ማዕቀቦች ምህዳሩ እየጠበበ እየጠበበ የሚመጣ ከሆነ አዳዲሱ ወጣቶችም እነዚህ ነገሮች እያዩ መስኩን እንዲፈሩት በነጻነት ገብተው አዳዲስ የፈጠራ ስራዎችን ይዘው ወጥተው ሀሳባቸውን እንዳያካፍሉ ስጋት ይፈጥራል። ይሄ እንግዲህ እነዚህ ሁለቱ ነገሮች ከመርት ጥሰትነቱ ባለፈ ማለት ነው እና እንዲያሉ ልምምዶች እየቆዩ ሲመጡ በመንግስት ባለስልጣናትን በኩል ወደ ሰፊ ሆኖ በእንደዚህ ያሉ ሁኔታዎች የሚነሱ ነገሮችን ጆሮቸውን ሰጥተው ከማድመጥ መሻሻል ያለበትን ነገር ከማሻሻል ይልቅ እንዲያሉ ድምፆች እንዲታፈኑ ያደርጋል። ደራሲ ዶክተር እንዳለጌታ ከበደም በአሁኑ ወቅት በሙያው ላይ የደረሰ ያለው ቀጥተኛና ስልታዊ ጫና እየተባባሰ መምጣቱን ይጠቁማሉ። የበዓሉ ግርማን የአቤ ጎበኛን ታሪክ ሳነብ የቆየው ሰው ሥነ ጽሑፍ የተከፈለለትን ዋጋ የማውቅ ሰው በጻፉ ጽሁፈት ምክንያት የተንገላቱ የተሰደዱ፣ የተገደሉ ሰዎች እንዳሉ የገባኝ ሰው አሁን እየሆነ ያለውን ነገር ሳልናገር ብቀን የገዛ ነርሴት ይቀኛለች። ስለዚህ እኔ ጓደኞች ፕሮግራም ያዘጋጃሉ፣ ፕሮግራሞች ይታጣፉ ሲሰራጭ የነበሩ ፕሮግራሞች ሁለት ሰዓት ሲቀራቸው የፍቃድ ወረቀት ካላመጣ ሲባል ምን ሲባል፣ ይሄ መተቸት የሚያስበረግገው መተቸት የሚያስበረግገው ማለት ማን እንደሆነ ያላወቀው ሰው ድንገት ብድግ አድርጎ ሊወስዱ ይችላል ማለት ነው። ምንም ጥርጥር የለውም። ይህን ምን ራሱ በመጠላለፉ ሊመጣ የሚችለውን ነገር ሁሉ ገምታለሁ። በነጻነት የሚነገርበት በነጻነት የሚሰበክበት ነው ለማለት ያስቸግራል። በነፃነት ትችትን የምትሰነዝርበት ነው ለማለት ያስቸግራል። ምክንያቱም የምናውቃቸው መጽሐፍ ታዘዋሪዎች ለምን ይህን መጽሐፍ አዞራቸው ተብለው ታስረው የነበረበት ጊዜ አለ። ለምን መጽሐፍ የሚሰጣቸው ተብለ ታሰሩ ያሉበት ጊዜ አለ። ፍሬኞች የሚል መጽሐፍ የሚናገረው ይሄ ነው። ስለዚህ በጣም ሀሳብን በሀሳብ የተከለከለ ነገር ሁሉ ልክ ነው የሚል አቋም ባይኖረኝም የተፈቀደ ነገር ሁሉ እውነት ነው የሚል እምነት ባይኖረኝም ግን በራሱ የሚተማመነ ስርዓት ሰዎች ሀሳባቸውን እንዲገልጹ ይለቃቸዋል። የመብቶች ተሟጋች ማካከሉ ዋና ዳይሬክተር አቶ ያሬድ ለማርያም መንግስት የታገዱ የኪነ ስራዎችን ወደ መድረክ በመመለስና የታሰሩትን ባለሙያዎች በመፍታት ሙያው ለአገራዊ ለውጥ ሚናውን መጫወት እንዲቀጥል ማድረግ ይገባል ሲሉም ጠይቀዋል። መንግስት አንደኛ እነዚህ የታሰሩ ባለሙያዎች አስቸኳይ እንዲለቃቸው የግድም የሚያስከስሳቸው የወንጀል ጉዳይ አስፈጽመዋል ከተባለ እንኳን በአግባቡ ፍርድ ቤት ቀርበው ትክክለኛ ክስ ቀርበባቸው ፍትህ እንዲያገኙ። ከዛ ውጭ ግን የተከለከሉ መድረኮች ተከፍቶ ምህዳሩም ተከፍቶ ሰዎች በነፃነት ሀሳባቸውን እንዲያካፍሉ እንዲያንጸባርቁ በህገ መንግስቱ መንግስት የተጣለበትን ግዴታ በማክበር በተቃራኒ እንደውም ጥበቃ፣ እንክብካቤ፣ አመቺ ሁኔታ ማበረታታት ነው ያለበት እና በዚህ መስተካከል ያለበት ብለን እናምናለን። ኪነ ጥበብን የሚወክሉ ልዩ ልዩ የሙያ ማህበራት መኖራቸውን የሚገልጹ ዶክተር እንዳለጌታ ደግሞ መፍትሄው የሙያ ማህበራቱን ማጠናከር ነው ይላሉ። መንግስትም በሙያዊ መተቸት፣ ሂሳዊ ባህል ሊያዳብር እንደሚገባ አክሉ የሚመክሩት ዶክተር እንዳለን ነገ የተሻለ እንደሚሆንም ተስፋ ያደርጋሉ። አሁን ማህበራት አሉ፣ የኪነ ጥበብ ማህበራት ግን ጥርስ የሌላቸው አንበሶች ናቸው። አይጮሁም። ለምን እንደዚህ ሊሆን ቻለ? ዝም ማለት እኮ የለባቸውም ስንላቸው እውነት እኮ ነው አይሉ እና የት ነው ያሉት? የሙያ ማህበራት ማለት ሙያውን ካልታደጉት የሙያው ሰው ሲገፋ ሲከፋ ሲበደል ሲሰደድ የት ነው ያለህ ካላሉት ምንድን ነው የሚደረገው? ሰለጠነ ማህበረሰብ ቢኖር የሰለጠነ ስርዓት ቢኖረን ሀሳብን በነፃነት የመግለጽ መብት የሚከበርበት በደንብ የሚከበርበት ሀገር ቢኖረን የነገ የትኑ ኢትዮጵያ እኮ ነው ዛሬ ላይ አሁን ልናሳይ የሚገባው። ፋሽ ጣሊያን ኢትዮጵያ ከወረሩ ቀደም ብሎ እኮ ጉዳይ የገባቸው ሰዎች አረ እንዲህ እንዲህ እንዲህ ተሰምተዋል ሲሉ ንጉሠ ነገሥቱ አሉባልታ እየሰማችሁ ሲሉ ቆይተው ነው ድንገት ከታፍ ያሉባቸው። ስለዚህ ከያኒ ኪነጠቡ ሰው እየሆነ ያለውን ብቻ ሳይሆን ሊሆን የሚችለው ሁሉ የመገመት የመረዳት ተሰጦ ሁሉ አለው፣ ስሎት አለው። ሁሉም ነው ማለቴ አይደለም፣ ግን ያንን ማሸነፍ ያስፈልጋል። ካልተተቻህ እንዴት ነው ድክመትን የምታቀው? ፀሐፊም በጣም መተቸት አለበት። የጎደለው መንዲ ነገረው ይገባል። ስርዓቱም በጣም መተቸት አለበት። የጎደለው የሚያውቀው ይገባል። ማህበረሰብም ወደ የትኛው ከፍታ ወይ ደግሞ ዝቅታ እያስቆለቆለ እንደሆነ ሊነገረው ይገባል። ኪነ ጥበብን የዜጎች ሀሳብ በነጻነት የመግለጽ መብት አካል አድርጎ የሚቆጥረው የኢትዮጵያ ሰብአዊ መብቶች ኮሚሽን ከ2014 ዓ ም ጀምሮ በየአመቱ የፊልም አውደ ትርኢት ወይም ፌስቲቫል ያዘጋጃል። ይህም የሰብዓዊ መብቶች ጉዳዮች በኪነ ጥበብ ስራዎች ውስጥ ትኩረት አግኝተው በስፋት እንዲዳሰሱ በማድረግ የሰብዓዊ መብቶች መከበር ባህል የሆኑባት ኢትዮጵያን ለማየት የወጠነውን ራዕይ ለማሳካት እንደሚያስችለው ኮሚሽኑ አመልክቷል። የአሜሪካ ድምፅ በዚህ ጉዳይ ላይ የመንግስት ምላሽ ለማካተት የሚመለከተውን የባህልና ስፖርት ሚኒስቴር ኃላፊዎችን የጠየቀ ሲሆን የታሰሩ አርቲስቶች ስለታሰሩበት ምክንያት በግልጽ የደረሰን መረጃ ባለመኖሩና ቲያትሮችም የታገዱበት ምክንያት ባለመታወቁ በማጣራት ላይ እንገኛለን ሲሉ አጭር የጽሑፍ ምላሽ ብቻ ሰጥተዋል። አሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ። አድማጮች የኪነ ጥበብ ባለሙያዎችና ስራዎች ላይ የበረታውን ፖለቲካዊ ጫና አስመልክቶ የተጠናቀረውን ዝግጅታችንን ያዳመጣችሁት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው ወደ እናንተ እያደረስን ያለ ነው። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አማሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ የኢትዮጵያን የጭነት ትራንስፖርትና የሎጂስቲክ አገልግሎት ይመለከታል። ኢትዮጵያ ውስጥ ያለው የጭነት ትራንስፖርትና የሎጂስቲክ አገልግሎት በግጭት ብቻ ሳይሆን በቂ የሆነ ምርት፣ ወጥ የሆነ የስምሪትና የሎጂስቲክ ስርዓት፣ በቂ መሰረተ ልማት ባለመኖሩ ከፍተኛ ችግር ውስጥ መሆኑን የዘርፉ ባለሙያዎች ለአሜሪካ ድምፅ ተናግረዋል። የአዋሽ ካርጎ ራይድ የቦርድ ሰብሳቢ ለሚቱጆ ጉርሜሳና የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚዳንት አቶ ብርሃኔ ዘሩም ሰላምና ደህንነትን ከማረጋገጥ በተጨማሪ ይህ የተቀናጀ የአሰራር ስርዓት ሊዘረጋለት እንደሚገባም አሳስበዋል። ደረጃ እንግዲህ በዚህ ዙሪያ ያጠናቀርከው ዘገባ አለ። በቀጥታ ወደ እሱ እንለፍ። የኢትዮጵያ ትራንስፖርት አሰሪዎች ማህበር ፕሬዝደንት ብራኔዘሩ ማኅበራቸው ማህበራቸው በፌዴራል ደረጃ የሚንቀሳቀሱ ወደ ሰባት ሺህ የሚደርሱ የጭነት ተሽከርካሪዎችን እንደሚያቀፍ ይገልጻሉ። ከነዚህ አባላት ውጪ በኩባንያ መልክ ራሳቸውን እያደራጁ የሚሰሩ ሌሎች በርካታ የጭነት አገልግሎት ሰጪ ድርጅቶች መኖራቸውን ያስረዳሉ። እነዚህኞቹ በጋራ ስምሪት ውስጥ ያልተካተቱ በግላቸው ከአስመጪና ላኪዎች ጋር በመገናኘት እንደሚሰሩ በመግለጽ በአሁኑ ወቅት ያለውን የጭነት ተሽከርካሪዎች እንቅስቃሴ ያብራራሉ። ከአዲስ አበባ ጅቡቲ፣ ወደ አማራ ክልል፣ ወደ ተለያዩ ክልሎች ይሄዳሉ። በባለፉት ጊዜያቶች ያው አማራ ክልል የተለያየ የጸጥታ ችግር ስለነበረው ሂሬንደር ትንንሽ ችግሮች ነበሩ። የመንገዱ መዘረፍ፣ ጽነቱን የታጠቁ አይኖች የሚወስዱበት የሚዘርፉበት አካሄድ ነበረ። ለምሳሌ አሁን ለገበሬው ሊደርስ የነበረው ማዳበሪያዎች ተስተጓግለው ነበር በየ ጊዜው አሁን ግን እነዛ ነገሮች ያው መንግስት ወሰደው የጸጥታውን የመጠበቅ ሁኔታ። አሁን ለገበሬው ልማት እየደረሰ ነው። አሁንም ማዳበሪያ እየገባ ነው ወደ አንድ ሚሊዮን ምናምን ይቀራል። ሌላው ግን ለሚፈለገው ግብአት የክልል ሚሊዮኖቹ ለገበሬዎቹ እየደረሰ ነው ያለው። ጭነት ማመላለሻዎች በአጀብ ነው የሚሄዱት ወይስ ለብቻቸው ነው የሚሄዱት? ጥበቃ ይደረግላቸዋል? አጀብ የለም። አጀብ ኖርማሊ ያው ብዙውን ቦትን የሚይዘው ዴስቲኔሽኑ ወደ ወደብ አሉ፣ ደረቅ ወደቦች አሉ። ወደ ደረቆ ወደቦች የሚገባው አሉ፣ የግለሰብ ይኖራል፣ የድርጅቶች የግል ነጋዴዎች እቃ ነው፣ ኮንቴነር የሚመጡ አሉ። ስለዚህ ያ ብዙ ያ አካባቢ በጣም እጅግ ሰላማዊ ነው። በዚህ ላይ ደግሞ የመንግስት የጸጥታ እንትን በተጠናከረ ሁኔታ እዚያ አካባቢ ላይ አለ። የነገሩኝ ከውጭ የሚገቡ እንደ ማዳበሪያ ጭነው የውጭ ምርቶች ወደ ሀገር ውስጥ የሚገቡ ገቢ ምርቶችን ከጅቡቲ ደረቅ ወደብና አንዳንዶቹም አንዳንድ ቦታዎች ላይ ማሰራጨት ነው። የሚመረቱ የገበሬ ምርቶችን ከየአካባቢ ያሉ ምርቶችንስ ወደ ማዕከል በመምጣት ያለው የትራንስፖርት እንቅስቃሴ በተጭነቱ ምንድን ነው የሚመስለው? የሀገር ውስጥ ትራንስፖርት የሚባል አለ። ይህም ትራንስፖርት የሚሰራው ነው እሱ ያው በተለያየ ጊዜ በሼልቶ ይባላል ማለት ሼልቶ ማለት ተሳቤ የሌላቸው አካባቢው ላይ የመንገድ መንገድ እንትን እንዳይገጥማቸው በሼልቶ እየገባ ነው። ምርቱ ወደዛ ይገባል። እሱም በዚሁ በፍሬት ትራንስፖርት ትራንስፖርት እና ሎጂስቲክ የሚመራው ነው። ድርጅታቸው አገር ውስጥና ጅቡቲን ጨምሮ ወደ አጎራባች አገሮች ድንበር ተሻጋሪ የትራንስፖርት አገልግሎት እንደሚሰጥ የተናገሩት የአዋሽ ካርጎ ራይድ የቦርድ ሰብሳቢ አቶ ለሚ ቱጆ ችግሩ የሰላም እጦት ብቻ አይደለም ይላሉ። አሁን ሰላም አለባቸው በተባሉ የአገሪቱ ክፍሎች ጭምር ማየት እንደሚቻለው በሰላሙም ጊዜ የኢትዮጵያ ጭነት ትራንስፖርት ዘርፈ ብዙ ችግሮች አለበት በማለት ይከራከራሉ። ከሁሉም በፊት የምርት እጥረት መኖሩ ዋነኛው ነው ይላሉ። አመቱ ሙሉ የኢትዮጵያ ትራንስፖርት ሎጂስቲክስ ስራ አለ የለም የሚለው ያው ዓመቱ ሙሉ አገሪቷ ታመርታለች ወይስ አታመርትም የሚለው ጥያቄ መልስ ይሰጠዋል ብዬ ያስባለሁ። ሀገሪቷ ስታመርት ምርቱ ሲኖር ስራው ከፍተኛ ይሆናል። ከዛ ውጭ ደግሞ ዝቅተኛ ምርት ሰብስቦ የተወሰነ የፓርክ ጊዜ ደግሞ ዝቅተኛ የሆነ የትራንስፖርት ስራዎች ይጠፋሉ። ያም ብቻ ሳይሆን ደግሞ ሀገሪቷ ውስጥ በተለያየ ጊዜ በሚከሰቱ ግጭቶች የተነሳ ስራዎች ጥራብት ያደርጋሉ፣ ግን ተመልሶ ደግሞ ወደ ስራ ይገባሉ። አቶ ለሚ የኢትዮጵያ ጭነት ትራንስፖርት ስራ ተለዋዋጭና የኢትዮጵያ ኢኮኖሚ መዋቅርን ተከትሎ እንደሚሄድ ይናገራሉ። የኢትዮጵያ ኢኮኖሚ ስትራክቸሩ ዝናብ ላይ የተመሰረተ እንደሆነ ታውቃለህ። የምናመርተው ያው ሲዝናል ነው ስራው ምን እንችራለን ማለት ነው። ሀይ ሲዝን እና ሎ ሲዝን አለው ማለት ነው። ስራው የሚንቀሳቀስበት እና በጣም ከፍተኛ ዲማንድ የሚኖርበት ጊዜ አለ። በዚህ ሰዓት መዳበሪያ ወደ አገር ውስጥ እየገባ ስለሆነ ስራ አለ። የጅቡቲ መስመር ማለት የጅቡቲ መስመር ከፍተኛ ሁኔታ የስራዎች አሉት። አሁን መዳበሪያ ወደ ውስጥ እየገባ ስለሆነ ማለት ነው። አቶ ለሚ ይሁን እንጂ የውጭ ምርት ወደ ሀገር ውስጥ በመግባቱ ስራ ቢኖርም ኢትዮጵያ አምራች የምትባል ሀገር ባለመሆኗ በአገር ውስጥ ያለው የጭነት ትራንስፖርት ብዙም ተጠቃሚ አለመሆኑ እና የስምሪት ሚዛን ያልተጠበቀ መሆኑን ያብራራሉ። አምራች ሀገር ዋር መሆናችን የምናመርተውም ደግሞ ዝናብ ላይ የተቆራኘ ከዛ ጋር በጣም ቁርኝት ያለው ስምስ መሆኑ እሱ ደግሞ ምንድነው የሚፈጥረው? አመቱን ሙሉ ስለማናመርት፣ አመቱን ሙሉ አንሰበሰብም፣ አመቱን ሙሉ አናከፋፍልም፣ አመቱን ሙሉ አንሰራም ማለት ነው። ይሄ ለምን ያጋልጠናል ትራንስፖርቱ ለምሳሌ አርባ ምንጭ ውስጥ በዓመት ውስጥ ለምሳሌ ሙዝ የሚመረት ከሆነ ወደ አዲስ አበባ ሲመጡ እና ከአዲስ አበባ ደግሞ በቂ ምርት ላይ ነው ይችላል ወደ አርባ ምንጭ የሚሄደው ያንን ደግሞ አቀናጅቶ የሚሰራ ኢንፍራስትራክቸር የለውም። ለምሳሌ ድራይ ፖርቶች ነው ካርጎ ስቴሽኖች የሉንም። እንደ ሀገር ተበጣጠሰ ነው። ሰው ፕላንድ ልታደርግ አችልም ማለት ሰው መኪኖች በአማካይ ለምሳሌ ከአዲስ አበባ አርባ ምንጭ ሀያ ትሪፕ መጓዝ የሚችሉትን ስድስት ሰባት ለመጓዝ ይገደዳሉ ማለት ነው። ምክንያቱም አርባ ምንጭ ላይ የተቀናጀ የካርጎ ስቴሽን የለውም፣ ኮልድ ሎጂስቲኩን ጨምሮ ማለት ነው። ሎጂስቲክ ሽኑ ፎርዋርድ ና ሪቨርስን ኢንቴግሬት በሚያደርግ መርኮ ስለማይሰራ ሀይሊ ዲስኢንቴግሬትድ እና ዲሴንትራላይዝድ ስለሆነ ለመሰብሰብ፣ ለማከማቸት፣ ለመጫን ለማውረድ የሚያስፈልጉ የሎጂስቲክ ኢንፍራስትራክቸሮች በበቂ ሁኔታ ስላልተሰሩ ይሄ ኮስቱን ከፍተኛ አድርጓል። ይህ የደርሶ መልስ ጉዞ ሚዛን መዛባት ብዙ ጊዜ መኪኖችን ከሀያ እስከ ሀያ አምስት ከመቶ ባዶአቸውን እንዲጓዙ እንደሚያደርጋቸውም ያስረዳሉ። ፎርዋርድ እና ሪቨርስ ሎጂስቲኩ ወይ ደግሞ በአማርኛ ደርሶ መልስ የምንለው አንድ መኪና ከአንድ ከተማ ወደ ሌላ ከተማ ከዛ ከተማ ደግሞ ተመልሶ ሲመጣ ያለው የጭነቱ አለም መመጣጠን አለ ማለት ነው። በአማካይ ኢትዮጵያ ውስጥ ለምሳሌ በየትኛውም አቅጣጫ ስትሄድ ከሀያ እስከ ሀያ አምስት ፐርሰንት ሪቨርስ አይዲሎች ይኖሩታል ማለት መኪኖች ወደ ላይም ወደ ታችም በአማካይ ሀያ አምስት ፐርሰንቱ ባዶ ሄዳሉ ማለት ነው። አይ ባዶ ደግሞ አልድም ካሉ ሁለት ሶስት ቀን እዛ የመቆየት የመጠበቅ ግዴታ ይኖርባቸዋል ማለት ነው። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝደንት አቶ ብርሃኔ ዘሩ ይህ የተለመደና የጭነት ትራንስፖርት ባለቤቶች የሚያውቁትና ዋጋቸውን አስተካክለው የሚገቡበት ነው በማለት ይከራከራሉ። ብዙ ጊዜ ግን ታሪፉ ሲወጣ ወይም ደግሞ ታሪፉን ሲጠይቅ አጓጓዡ ትራንስፖርተር ይህንን ታሳቢ አድርጎ ነው የትራንስፖርት ዋጋ የሚሰጠው። ስለዚህ ያንን የሚያካክስለት ዋጋ ሰጥቶ ስለሆነ ይህ የተለመደ ነው። ያው አንዳንድ ጊዜ ደግሞ ካጋጠመ ኤክስፖርት እህሎች ይዘው ሊመጡ ይችላሉ ወይም ደግሞ ከክልል የሚመጡ ምርቶች ወደ መሀል ሀገር የሚመጡትን ይዞ ይመጣል። ኪሳራ በትራንስፖርት የተለመደ ነው። ዛሬ ከስራል፣ ነገ ደግሞ ያተርፋል። ነገር ግን አሁን ባለው አሰራር ግን ነጻ ነጻ ገበያ ነው ፍሬት። መንግስት ገብቶ እንዲህ ነው እንዲህ ነው የሚለው ነገር አለ። የሬጉሌት የሚያደርገው የህዝብ ትራንስፖርት እሱንም፣ መደበኛውን ብቻ ነው መንግስት ሬጉሌት የሚያደርገው እንጂ ፍሬት ትራንስፖርት በገበያ መር ነው የሚሄደው። አቶ ለሚ አገሪቱ ውስጥ መኪና ስራ አቶ ይቆማል ማለት አይደለም ግን ምን ያህል ይሰራል መስራት የሚገባውን እየሰራ ነው ስምሪት ውስጥ የተቀናጀ ነው ሲሉ የአቶ ብርሃኔን ሀሳብ ይሞግታሉ። አገር ፈርስት አክቹዋሊ መኪና ስራ አጥቶ አይቆምም። አሁን ችግሩ በተገቢ ሁኔታ ለምሳሌ አንድ ትራክ ሀያ ትሪፕ ማሄድ የሚችል ከሆነ በወር ውስጥ እየሄደ ያለው ስምንት፣ ሰባት፣ አስር ሊሆን ይችላል። ነው የተበጣጠሰ ነው፣ ዲስኢንትግሬትድ ነው። ኢንፍራስትራክቸሩ የተሟላ ስራ አልሆነ ለምሳሌ ኮልድ ኮልድ ሎጂስቲክ ኢንፍራስትራክቸሩ በበቂ ነው ሁኔታ ስላልተገነባ ምርቶች ከዛ መጥቶ እዚህ ቶሎ ካልተሸጡ ስለሚበላሹ ፕላስ ደግሞ ፎርዋርድና ሪቨርሱ ካርጎ ሀቦቹ በትክክል በምን ሀገሪቱ ካችመንት ኤሪያዎችን መካከል ያደረገ ስላልተሰሩ፣ እነዚህ ነገሮች መኪኖቹ በበቂ ሁኔታ ወደ ፈለጉበት ሂዶ በፈለጉ ጊዜ የሚፈልጉትን ስራ የሚያቀናጅላቸው የኢንፍራስትራክቸርም ሶፍትዌር ሊሆን ይችላል። ከዛ ቀጥሎ ደግሞ ለዛ የሚያስፈልገውን የመጋዘን ሌሎች ሌሎች ጉዳዮች ሊሆኑ ይችላሉ። እነሱ በበቂ ሁኔታ አድርቷ ስላልተሰራ በተበጣጠሰ ሁኔታ ነው ስራ እየሰሩ ያሉት። እንጂ ለምሳሌ ስራ ቶ ሳምንት የሚቆም መኪና ላታገኝ ይችላል። እንቀሳቀሳ ይሰራል፣ ግን ኢፊሺየንት አይደለም። ነው ማምረት የሚገባውን ብር ላምርት ይችላለሁ። ወጪው ሊበዛበት ይችላል። ነው ራቱ ልቀን ሲቆም የሹፌር ወጪ ያለበት፣ የረዳት ወጪ ያለበት፣ የሚያቆምበት ወጪ ያለበት። ይሄኛውን ለመቀነስ ምርታችን ማሳደግ ነው ዋና ዓላማው። ምርታችን ካሳደግን በኋላ ደግሞ ምርቱን ቅድም ዳ ለመሰብሰብ ለማከማቸት፣ ለማጓጓዝ የሚያስችለውን ፎርዋርድና ሪቨርስ ሎጂስቲክ ኢንፍራስትራክቸሮችን መገንባት ይጠይቃሉ። ያኔ ሲሆን የመረጃ ማዕከላዊነት ይኖራል፣ ሰው መረጃውን ያገኛል። አቶ ለሚ አሁን ኢትዮጵያ ውስጥ ያለውን የትራንስፖርት ስምሪት የሚቆጣጠር በቂ መረጃ የሚሰጥ አካል የለም ይላሉ። ለምሳሌ ኢትዮጵያ ውስጥ ጭነት ለማጫንም ከፈለግ መጫንም ከፈለግ አሁን ኢንፎርሜሽኖቹ ዲሴንትራላይዝድ ነው። ደላሎች ናቸው የሚቆጣጠሩት እንጂ ይሄንን በቂ መረጃ የሚሰጥ የግልም ተቋም የመንግስትም ተቋም ስለሌለ ጭነት የት እንዳለ፣ መኪና የት እንዳለ ሁለቱን ደግሞ ኮኦርዲኔት አድርገ አሜሪካ ነገር እሱ እንደሚታወቀው እና ዩሺፕ እና ጄቢ ሀንት የሚሰሩትን አይነት ስራ የሚሰራ ተቋም በዛ ላይ ደረጃ ስለሌለ ኮስቱ በጣም ከፍተኛ ይሆናል የሚል ነው እንጂ አጠቃላይ ስርዓቱ ይቆማል የሚል ነገር አይደለም። እነዚህ እንግዲህ የሚያነሷቸው ነገሮች ምናልባት በተረጋጋ አገር ውስጥ ሰላማዊ በሆኑ ሁኔታዎች ውስጥ መንቀሳቀስ አካባቢዎች ውስጥ የሚንቀሳቀሱትን ነው፣ ወይም ደግሞ በዛ ሁኔታ የሚታየው ችግር ነው። ግን አሽከርካሪዎች ደግሞ እና መኪና ባለቤቶች የሚሉት በፀጥታው ችግር የተነሳ ነው መንቀሳቀስ ያልቻል ነው ነው የሚሉት። በዛ ምክንያት መኪኖቻችን ቆመዋል። በርካታ አካባቢዎች ላይ ሆና መኪኖች አይሄዱም። ዝርፊያም እንደዚህ የተለያዩ ችግሮችም ስላሉ እና እሱስ ኢኮኖሚው ላይ የሚያሳድረው ማለት የትም ሀገር ግጭት ሲኖር የትም ሀገር አሜሪካንም ሀገር ጨምሮ የፈለግኩ ሀገር ላይ ግጭት ካለ አይደለም መኪና ሰውም አይንቀሳቀስም፣ ማንም አይሄድም። ምንም የተለየ የሚያደርገው ነገር የለውም። የትም ሀገር ያለ አይነት ሲሚላር ፓተርን ነው ያለው የኢትዮጵያ የት የሚያደርገው ነገር የለም። ግንጭት ሲኖር አይደለም ሰፈር ላይ ሰው ሲጣላ እኮ ሰው ከቦታ ቦታ መንቀሳቀስ ያቅተዋል። እውነቱ እሱ ብቻ አይደለም ነው እኔ ደግሞ እያልኩ ያለሁት ዘርፈ ብዙ ነው። ኖርማሊ አሁን የግጭት ትንታኝ አይደለሁም። ፐርሰናል ያለኝ ባግራውንድ ሌላ ስለሆነ ጉዳዩ የሚመለከታቸው ሰዎች ቢሰጡ ነው የሚሻለው። እኔ ፐርሰናል አገሪቱ አመቱን ሙሉ ማምረት አለባት። አመቱን ሙሉ ካመረተች በኋላ ራሱ ደግሞ ኢንፍራስትራክቸሩ መሟላት አለባቸው። ኢንፍራስትራክቸሩ ሲሟላ ደግሞ ኤፊሽንት የሆነ ሎጂስቲክ ይኖረናል። ሎጂስቲክ ሲኖር ደግሞ ዋጋው ይቀንሳል፣ የምርት ዋጋ ይቀንሳል። በማምረት ብቻ አይደለም ዋጋውን የምንቀንሰው፣ የማከማቻ ቴክኖሎጂዎቻችን፣ ወራውሶቹ፣ ባለሙያዎቹ፣ ሎዲንግ አሎዲንግን ጨምሮ መንገድ ጨምሮ፣ እነዚህ ሁሉ በተቀናጀ መልኩ ከተሰራ ከሎጂስቲክ የሚመጣውን ወጪ መቀነስ እንችላለን። ነው ሰላም፣ በአንዳንድ ቦታ ላይ አመቱ ሙሉ እንትን ይኖራል ማለት አይደለም ዛሬ ካለ ነገ ደግሞ ሰላም ሊሆኑ ይችላል። ተናቦ ይሰራሉ እያየን ነው። ያው ዞሮ ዞሮ ችግር አንጻር ሰላም ያለበትና ሰላም የሌለበት ቦታ ተመሳሳይ የትራንስፖርት ፍሰት ይኖራል አይኖርም። ምንም ትንታን የሚያስፈልገው ነገር አይደለም። የኔም ፓርክም ያንን ስላልሆነ ነው። ስርጭቱም ባለበት ቦታ ነው፣ እንቅስቃሴ የለም የሰውም የእንስሳም የመኪና እንቅስቃሴ አይኖርም ማለት ነው። ጦርነት ውስጥ እንቅስቃሴ የለም። ስለዚህ የሎጂስቲኩን የማቀናጀቱ ነገር ይሄኛው ምናልባት የግጭቱ ሁኔታ ሽፋን ሆነው እንጂ ያ ችግር ጎልቶ ያለ ያልተፈታ የቆየ ችግር ነው ነው የሚሉት አገሯ መፍታት አለባት፣ ይህን መፍታት አለባት። እኛ እንደ ካምፓኒ አስገብተናል። መንግስት ምን ምንድን ነው የጠየቃቸው እንደ መፍትሄ፣ እስቲ ያስገባቸዋቸውን ነገሮች ወይም ደግሞ እንደ መፍትሄ የሚያቀርቧቸውን ነገሮች ምን ምንድን ነው መደረግ ያለበት፣ ይህን ችግር ለመፍታት ስባ ነው። አንደኛ የትኛው ቦታ ምን ያመርታል፣ በምን ቮሉም ያመርታል የሚለውን ሪሶርስ ማትሰራ። ከዛ በኋላ በዛ ለምሳሌ በስድስቱን በር አዲስ አበባን አዲስ አበባ ስድስቱንም በር እስከ መቀሌክ፣ እስከ ጎንደር፣ እስከ አሶሳ በዚህ ደግሞ እስከ ጅቡቲ እስከ ሞያሌ ያሉትን ሁሉንም መስመሮች ከሰራን በኋላ ካች ምን ጤራቸውን አጠናል። ከዛ በኋላ ፕራይቬት ድራይ ፖርት ነው የጠየቅነው። ማለት ፎርዋርድ ና ሪቨርሱ ለምሳሌ በነቀምትና በኮልታ መካከል በአሶሳ መካከል ያለው መኪኖች ወደ ታች ብረት ይዞ ሲሄዱ ወደ ላይ ደግሞ እዛ ቡና፣ በቆሎ፣ ሌሎች ሌሎች ኢንቴግሬቲድ ኖ ወደ ላይ የሚመለሱበትን ሳይጠብቁ ጭነት ከየት እንደሚጫን እንዴት እንደሚቀናጅ የመረጃ ማዕከል ደግሞ ለምሳሌ አንድ ሽሄር ከጅቡቲ ተነስቶ አሶሳ መድረስ ከፈለገ ከጅቡቲ ሶስት ከአሶሳ ድረስ ስራ የሚሰራበትን መንገድ ነው የጠየቅነው። ሶፍትዌር ያለው ኢንፍራስትራክቸር ያለው፣ ፊዚካል ኢንፍራስትራክቸር ና ሶፍትዌር ኢንፍራስትራክቸር ያለው ነው የጠየቅነው። እንግዲህ አንዳንዶቹ ላይ መልክ ተሰጥቷል፣ ሌሎቹ ደግሞ እኛ ባንሰራውም ሌሎች ካምፓኒዎች ይሰራሉ የሚል እንግዲህ ስቶክ ማርኬት ደግሞ ሲመጣ ስቶክ ማርኬት አንደኛ ለ- እንትን የምናቀርበው ትልቅ ፕሮዳክታችን ብለን ነው እየሰራን ያለ ነው። የአዋሽ ካርጎ ራይድ የቦርድ ሰብሳቢ አቶ ለሚቱ ጆ ና የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚደንት አቶ ብራኔ ዘሩን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ኢትዮጵያ ውስጥ ያለው የጭነት ትራንስፖርትና የሎጂስቲክ አገልግሎት የሚገኝበትን ከፍተኛ ችግር የሚዳስሰውን ዘገባ ነው የተከታተል ነው አሁን ደግሞ ትንሽ በሙዚቃ አረፍ ብለን ብንመለስ ይሻላል። ልክ ነው። ሁለተኛ የሙዚቃ ምርጫችን ደግሞ በየማ የሙዚቃ አልበም ውስጥ የተካተተው የደጋ ሰው ነው። ከአሜሪካ ድምፅ የመስታወት መሰናዷችን ጋር መልካም ቆይታ

I had a to የሙዚቃ ሙዚቃ ስልት በታጀበው የየማ የደጋ ሰው ሙዚቃ ዘና እንዳላችሁ እናምናለን። አሁን ደግሞ ወደ ቀጣዩ ዘገባ ነለፍ። ስለ ጋዜጠኞች የአእምሮ ጤና ያልተነገሩ እውነቶች ደረጀ የግንቦት ወር የአእምሮ ጤና ግንዛቤ ማስጨበጫ ወር ነው እና ከአእምሮ ጤና ጋር የተያያዙ የተለያዩ ዘገባዎችን ከአሜሪካ ድምፅ ለአድማጮቻችን እናደርሳለን። ዛሬ ደግሞ በተለይ በብዛት ትኩረት የማይሰጠውን የጋዜጠኞች የአእምሮ ጤና ላይ ነው ትኩረት ያደረግሽው? አዎ የሚገርምህ በርካታ ጥናቶችን ስመለከት ጋዜጠኞች በሚሰሯቸው ዜናዎችና ዘገባቸውን ተከትሎ ደግሞ በኢንተርኔትና ከኢንተርኔት ውጪ በሚደርስባቸው ጥቃት ለአእምሮ ሕመም እንደሚጋለጡ ያመለክታሉ። በኢትዮጵያ የተለያዩ አካባቢዎች የሚካሄዱ ግጭቶች የተፈጥሮ አደጋዎችና የሰብአዊ መብት ጥሰቶች በህብረተሰቡ ላይ የሚያስከትሉትን ስቃይ የሚዘግቡ ጋዜጠኞችም በስራቸው ምክንያት የሚያገኙት መረጃ ለጭንቀት መረበሽና ና እንቅልፍ ማጣት እንደዳረጋቸው ነው የሚገልጹት። በዚህ ዙሪያ ያነጋገርሻቸው ጋዜጠኞችም የሚዲያ ተቋማት በጋዜጠኞች ላይ በስፋት የሚስተዋለውን የአእምሮ ጤና ችግር ለመቅረፍ እርምጃ እንዲወስዱ ጠይቀዋል። በዚህ ዙሪያ የባለሙያ አስተያየት አካተሽ ወደ አጠናከርሽው ዘገባ በቀጥታ እንለፍ። እስራኤል በጋዛ በምታካሄደው መጠነ ሰፊ ጥቃት እየተባባሰ የሄደው ሰብአዊ ቀውስ ከሁለት ዓመት በላይ ያስቆጠረው የዩክሬንና የሩሲያ ጦርነት ያስከተለው ውድመት በዲሞክራቲክ ሪፐብሊክ ኮንጎና በሱዳን የቀጠለውን ጦርነት ጨምሮ በተለያዩ የአፍሪካ ሀገራት የሚካሄዱ ግጭቶች፣ አደጋዎች፣ መፈናቀሎችና ቀውሶች አብዛኛውን የዜና ሰዓት የሚሸፍኑ ዘገባዎች ናቸው። እነዚህ ቀውሶች በሰዎች ላይ የሚያስከትሉትን ስቃይ ጨምሮ የተለያዩ ውስብስብና አስቸጋሪ ርዕሰ ጉዳዮችን እየተከታተሉ ለሕዝብ የሚያደርሱት ደግሞ ጋዜጠኞች ናቸው። በዚህ ምክንያት ጋዜጠኞች ለከፍተኛ ጭንቀት፣ ድብርት፣ የእንቅልፍና የአመጋገብ መዛባት እንዲሁም ድህረ አደጋ ውጥረት ወይም ፒቲኤስዲ የተሰኘ የአይምሮ ጭንቀት በሽታ እንደሚጋለጡ ጥናቶች ያመለክታሉ። ካሳዬ ዳምጤ ላለፉት ስምንት ዓመታት በሰራችባቸው የተለያዩ ሚዲያዎች በኢትዮጵያ የሚካሄዱ ወቅታዊ ግጭቶችና የፖለቲካ አለመረጋጋቶች ያስከተሏቸውን ተጽዕኖዎች እየተከታተለች ስትዘግብ የሚፈጥርባትን ስሜት ገልጻለች። ሁነቶቹ ሲፈጠሩ እንደ ሰው የሚሰማን ነገር አለ ሰው ስንሆን ኤምፓት የሚሰማናል የምናናገራቸው ሰዎች ያሉበት ሁኔታ የነሱ ስቶሪ እኛም ላይ ተጽዕኖ ያሳድር እና ዜናውን እየሰራን እያለን ከሰራንም በኋላ በጣም ተጽዕኖ ያሳድሩብናል። አንዳንዶቹ ባልደረቦቻችን የአእምሮ ጤና እክልም ሲገጥማቸው እናያለን። ከሳይ በጥር ወር በአማራ ክልል ሰሜን ጎጃም ዞን መራዊ ከተማ በተፈጸመ ጥቃት ንጹሐን ዜጎች ሲገደሉ ከጥቃቱ የተረፉ ሰዎችንና የዓይን ማኞችን አነጋግራለች። በሰሜን ሸዋ ዞን የካቲት ወር ላይ በአንድ አይሱዙ የጭነት ተሽከርካሪ ላይ በተፈጸመ የድሮን ጥቃት በርካታ ሰዎች ሲገደሉም ተጎጂዎችንና የአካባቢውን ነዋሪዎች አነጋግራ ዘገባውን አጋርታለች። ዘገባዎቹን ለሕዝብ ለማድረስ የሰበሰበቻቸው መረጃዎች ታዲያ ከፍተኛ የአይምሮ መረበሽ አስከትሎባታል። በተለይ ዓይን እማኞቹ ዲስክራይብ የሚያደርጉት ሁነት በጣም ለመስማት የሚዘገንን ነበር። እንዴት እንደተገደሉ ሰዎቹ፣ ዘመዶቻቸው እንዴት እንደተገደሉ በምን ሁኔታ በማን መንገዱ ላይ የነበረው ሁነት ምን ይመስላል፣ አስክሬናቸው እንዴት ነበር አስፋልት ዳር ተደራርቦ የተቀመጠው ደማቸው ፈሶ ወዴት ሄደ፣ የሚሉ በጣም ለመግለጽ የሚከብዱ ዘግናኝ የሆኑ ሁነቶችን ሲጠቅሱ ነበርና እነሱ በጣም ከባድ ተጽዕኖን ያሳደረብኝ፣ ከዓይኔም መውጣት አልቻለም ዲስክራይብ ያደረጉልኝ ሁነት እና እሱን ተሸክሜ ሚዛናኔ ዘገባውን መስራት አለብኝ። በጣም ከባድ ነበር። በትግራይ ቴሌቪዥን ውስጥ የምትሰራው አብሪሃ ካህሳይም በጋዜጠኝነት ሙያ 15 ዓመታትን አስቆጥራለች። ለሁለት ዓመት በሰሜን ኢትዮጵያ በተካሄደው ጦርነት በትግራይ ክልል ውስጥ የደረሰውን ውድመት በምትዘግብበት ወቅት የደረሰባት የሥነ ልቦና ጉዳት ግን በቃላት ሊገለጽ የማይችል ነው ትላለች። ለምሳሌ አይደር አካባቢ ጦርነት ጊዜ ትምህርት ቤት ላይ የደረሰ የተመሳ የተመታ አንድ ትምህርት ቤት ውስጥ ነበር እና ሰው ህጻናቶቹ መጥተዋል፣ ኦልሬዲ ህይወታቸው አልፈዋል። እና ቀርጬ ኢንተርቪው በአካባቢ ያለው ሰው ቀርጬ ሲመለስ በጣም ነው ያመነኝ። ምክንያቱም እናት ነኝም ጋዜጠኛም ነኝ እና እንደ እናትነቴ ተሰምሰኛል። በጦርነቱ ወቅቱ ላይ በጣም ብዙ ነገር አሳልፍ ያለው አጊዜም በጾታዊ ጥቃት የተጎዱ ሰዎች አይደር ህዘ ነበርና እዛ ተመልሸ ፕሮግራሙ ሲሰራ ውስጥ ገብቼ ደግሞ ሌላ ቁስ ይፈጠረብኝ። ከዛ ቤት ስሄድ ያመመኝ ራሴ አለመረጋጋት ነበር። በጣም ትረበሻለሽ። እንደ ባለሙያ ጋዜጠኞች በአለም ላይ ያለ ማቋረጥ የሚከሰቱ አሳዛኝና አሰቃቂ ሁነቶችን ወይም ታሪኮችን የሚዘግቡት ከሚዲያ ኢንዱስትሪው አቅም ማነስ ጋር ተያይዞ የሚፈጠሩ የስራ ጫናዎችን፣ የደሞዝ ማነስና እርግጠኛ ያልሆነ የወደፊት እጣፈንታ ተቋቁመው ነው። ለምሳሌ አብሪሃ ትግራይ ክልል ጦርነት ላይ በነበረበት ወቅት ደሞዝ አልነበራትም። ምንም አልነበረም። ሰብአዊ እርዳታም አልነበረም፣ ምንም ነገር አልነበረም በዛ ወቅት እና ዝም ብለን ነው የምንሰራው፣ ያለ ደሞዝ ነው የምንሰራው። ለታክሲን የለሽም በእግርሽ ነው የምትሄጂው። ድካም አለ። ከዛ ሰርተሽ ስትመለሽ ቤትሽ ምንም ነገር የለም። ለልጆችሽ የምትሰጫቸው ምንም ነገር የለም። ስራሽ ውለሽ ስትመለሽ ቤትሽ ጨላማ ነው። ስለዚህ ብዙ ነገር አሳልፍ ያለው። ጋዜጠኞች የሚዘግቧቸው ዜናዎች የሚያደርሱባቸው የስሜት ጫና በዘገባዎቻቸው ላይ እንዳይንጸባረቅ ጥንቃቄ ማድረግ የሙያው ስነ ምግባር ያስገድዳቸዋል። በመሆኑም ስሜታቸውን ከዘገባው ለማውጣትና ሚዛናዊ በሆነ መንገድ ለሕዝብ ለማድረስ ከፍተኛ ጥንቃቄ እንደሚያደርጉ ይገልጻሉ። ለዚያም ሚዲያ ውስጥ በተዋረድ የሚያገለግሉ አዘጋጆችና የአርትዖት ባለሙያዎች ትልቅ ሚና ይኖራቸዋል። በሕክምናና ስፖርት ዙሪያ ጽሑፎችን በማጋራት የሚታወቀው የሕክምና ባለሙያና የአይምሮ ጤና ተሟጋች ዶክተር ብሩክ ገነነ እንደሚለው ጋዜጠኞች በስራቸው ምክንያት በተደጋጋሚ የሚሰሟቸው መልካም ያልሆኑ ዜናዎች ከስራው ባህሪ ጋር ተዳምሮ የአይምሮ ጤናቸውን አደጋ ላይ ይጥለዋል። ጋዜጠኞች ከስራቸው ባህሪ አንጻር በተደጋጋሚ ዜናዎችን ይከታተላሉ። ትንሽ የሚረብሹ ምስሎችን ያያሉ፣ ይመለከታሉ። ና እነዚህ ከፍተኛ የሆነ ጭንቀት ሊፈጥሩባቸው ይችላሉ፣ ድባት ውስጥ ሊከቷቸው ይችላሉ። ከዛ በተጨማሪ ደግሞ ሰዎች ታሪኮቻቸውን በሚነግሯቸው ጊዜ ራሱ ያንን እነሱ ወደ ራሳቸው ኢንተርናላይዝ አድርገው ወይም ወደ ውስጣቸው አምጥተው የሚደርስባቸው ሌላ ተጨማሪ ጫና ሊኖር ይችላል። ና ሄደው ደግሞ በአካልም ሪፖርት የሚያደርጉ ከሆነ ለምሳሌ ከትራውማ ጋር የተያያዘው ደግሞ ሰቆቃ ጋር የተያያዙ የአይምሮ ችግሮች ሊደርስባቸው ይችላል። ለምሳሌ ፒቲኤስዲ የምንለው ድርቅ፣ አደጋ፣ ተቆቃኒ የመሳሰሉ ጫናዎች ሊደርሱባቸው የሚችሉባቸው እድሎችም ሰፊ ነው እና በጣም ዜና በተለይ ደግሞ የሚረብሹ ዜናዎችን በተደጋጋሚ እና ለረጅም ጊዜ መመልከት እዛ ላይ አክቲቭ ሆኖ ኢንቮልቭድ መሆን ለተለያዩ ጫናዎች ሊያሳድር ይችላል። ዶክተር ብሩክ በጋዜጠኝነት ስራው ምክንያት በጭንቀትና በድባቴ የተጠቁ በርካታ ጋዜጠኞችን ያገኛል። በሚዘግቧቸው ዘገባዎች ምክንያት ስለ ማህበረሰቡና ስለ ዓለም ያላቸው አመለካከት ሲቀየርም አይቷል። በአይምሮ ጤናቸው ላይ የሚደርሰውን ጫና መቋቋም አቅቷቸው ስራቸውን የለቀቁ ወይም የቀየሩ በርካታ ጋዜጠኞችንም ያውቃል። እሱ እንደሚለው ጋዜጠኞች በየዕለቱ ከሚከታተሏቸው ከፍተኛ መጠን ያላቸው አሉታዊ መረጃዎች በተጨማሪ በሚያጋሯቸው መረጃዎች ምክንያት በማህበራዊ መገናኛ እና በሌሎች መንገዶች የሚደርሱባቸው ጥቃቶችም ለተጨማሪ የአእምሮ ጤና ችግር ያጋልጧቸዋል። ማህበራዊ ሚዲያ ላይ የሚሰሩ ጋዜጠኞችን አታክ በሚያደርጉበት ጊዜ በቀጥታ ነው እነሱን ተጽዕኖ የሚያሳደርባቸው። በተለያዩ መንገዶች ሊሰደቡ ይችላሉ። ስቶክ ሊደረጉ ይችላሉ። ወይም ደግሞ እያንዳንዱ እንቅስቃሴያቸውን በዲጂታሊ ሊከታተሉባቸው ሊከታተልባቸው ሁኔታ ውስጥ ሊኖሩ ይችላሉ። ቤተሰቦቻቸው ላይ የሚደርስ ጫና ሊኖር ይችላል። የራሳቸውን ፐርሶናል ኢንፎርሜሽን ሊያጋሩባቸው ይችላሉ። ስለዚህ እነዚህ ሁሉ በጣም ከፍተኛ የሆነ ጭንቀት ውስጥ፣ ባት ውስጥ፣ ግራ መጋባት ውስጥ፣ ራስን የማግለል ሁኔታ ውስጥ ሊከቷቸው ይችላል እና እነዚህም ሌሎች የምናስተውላቸው ነገሮች ናቸው። ማህበራዊ ሚዲያ እንቅስቃሴዎቻቸውን በነዚህ አይነት ምክንያቶች የበደሙ ወይም ደግሞ ወደ ሌላ ማህበራዊ ሚዲያ ሙቪ ያደረጉ አካውንታቸውን የቀየሩ ሰዎች በርካታ ናቸው፣ የማውቃቸው በተለይ በማህበራዊ ትስስር ገጾች አማካኝነት ጋዜጠኞች ላይ የሚሰነዘሩ ጥቃቶች በማንነት ላይ ያነጣጠሩ መሆናቸውን የምትገልጸው ካሳይም የጫናውን ክብደት ታስረዳለች። ለራሴ ግብአት እንዲሆነኝ ለኤክስፐሪመንት በሚል በምሰራቸው ዘገባዎች ላይ ኮሜንቶቹን የተወሰነ ለማየት ሞክራለሁ እና አሁን ባለው የኢትዮጵያ ፖለቲካ ውጥንቅጥ እንደተረዳሁት እውነት አንጻራዊ ነው፣ በጣም አንጻራዊ ነው። ማን የሰራውን ዘገባ የሚለው ደግሞ ከዘገባው በላይ ትኩረት ይሰጠዋል። እኛ ሀገር በተለይ ዘግባውን የሰራው ሰው ማንነቱ ከታወቀ ሳሌ ስም፣ ብሄር ማንነቱ፣ ሃይማኖቱ ከሆነ ጾታን ጨምሮ ዘገባውን ወይም ኮንተንቱን ይዞ ገንቢ ግብዓት ከመስጠት ይልቅ ማንነቶቹን አታኪ የማድረግ ነገር አለ። በጣም የሚከባብዱ ስሞች ይሰጣሉ፣ ይለጠፋሉ። ስምን የሚያጎድፉ የሚዘልፉ ነገሮችን የመለጠፍ ነገር በጣም ተለምዷል። ጋዜጠኞች በስራቸው ምክንያት ባይምሮ ጤናቸው ላይ የሚደርሰውን ችግር የበለጠ አዳጋች የሚያደርገው አብዛኞቹ የሚዲያ ተቋማት በግንዛቤ እጥረት ወይም በአቅም ውሱንነት ምክንያት ችግሩን አውቀው ድጋፍ አለማድረጋቸው መሆኑን ባለሙያዎቹ ይስማሙበታል። ካሳዬ በደንብ ጥራት ቢያስፈልገውም ግን እስካሁን ባለኝ የስራ ልምድና ኦብዘርቬሽን በተለይ ሀገር ውስጥ ያሉ ሚዲያዎች ጋዜጠኞች ላይ የሚደርሰውን የአእምሮ እክል አይረዱትም ብሎ በእርግጠኝነት መናገር ይቻላል። በቃ ምንም ስሜት እንደሌለን ተደርጎ ነው የሚታሰበው ስለዚህ የምንሰራቸው ዘገባዎች እኛ ጋር ምንም የሚያደርሱት ተጽዕኖ የለም። በቃ ቢዝነስ አዝዣል። ነገም የሚፈጠር ነገር ካለ እንድንሰራ ነው የሚፈልጉት እንጂ በቅርበት ጋዜጠኛውን አነጋግሮ ምን አይነት ተጽዕኖ ደረሰበት፣ ምን አይነት እገዛ እርዳታ ሊያስፈልገው ይችላል የሚለውን የመነጋገር አዝማሚያ አላየውም። ከቅርብ ጊዜ ወዲህ ችግሩን እያስተዋሉ የመጡ የጋዜጠኞች ማህበራት የተለያዩ ስልጠናዎችን በማዘጋጀት ግንዛቤ ለመፍጠር እየተንቀሳቀሱ መሆናቸውን ዶክተር ብሩክ ይገልጻል። በተወሰነ መንገድ ማህበራት እንቅስቃሴዎች ሲያደርጉ ሴሚናሮች ወይም ደ ዌቢናሮች በዲጂታል ሴሚናሮች ሲዘጋጁ ሰፖርት ሲስተም ለመዘርጋት ጥረት ሲደረጉና ልምድን የማካፈል እንቅስቃሴዎችን ተመልክቻለሁ። በተወሰነ መልኩ አብሪሃ የተመሳሳይ እንቅስቃሴ ተጠቃሚ ናት። የኢትዮጵያ የሴት ጋዜጠኞች ማህበር በትግራይ ክልል አስከፊውን ጦርነት ይዘግቡ የነበሩ ጋዜጠኞች ከደረሰባቸው የአእምሮ ጠባሳ እንዲፈወሱና ስራቸውን መቀጠል እንዲችሉ የሰጠውን ስልጠና መውሰዷ ከስነ ልቦና ጉዳት እንድታገግም እንደረዳ ትናገራለች። እንዴት ራሳችሁ ትሪት አርጋላችሁ የሚል ስልጠና ነበርና በጣም ብዙ ነገር አግኝቻለሁ። ከጓደኞች ጋር ደግሞ ነገ ሌላ ቀን ነው፣ ሁሉ ነገር ያልፋል፣ እንደነበረ ይስተካከላል ብለን እንማከራለን። ከሳይም ይህ አይነት ከአእምሮ ጤና ጋር የተያያዘ ስልጠና በሁሉም የሚዲያ ተቋማት መኖር አለበት ትላለች። የሚደርስበትን ነገር አስቀድሞ ጋዜጠኛው አንደርስታንድ ማድረግ አለበት። በዚህ ደግሞ ሚዲያዎች እና ሚዲያ ላይ የሚሰሩ ተቋማት እንደዚህ አይነት ዘገባዎችን የሚሰሩ ጋዜጠኞች ምን አይነት የአእምሮ ጤና እክል ሊደርስባቸው እንደሚችል፣ ምን አይነት ሁኔታዎች ሲፈጠሩ ምን ማድረግ አለባቸው ነው የሚለውን አስቀድመው በስልጠናዎችና በሌሎች ተያያዥ ነገሮች ማሳወቅ ግንዛቤ መፍጠር ይኖርባቸዋል። በዚህ ሀሳብ የሚስማማው ዶክተር ብሩክም የሚዲያ ተቋማትና የጋዜጠኛ ማህበራት ያለባቸውን ኃላፊነት እንዲወጡ ይጠይቃል። ያውም የተመቸ የስራ ኢንቫይሮመንትን መፍጠር ሕመምን መቀነስ፣ እረፍት በሚያስፈልግበት ወቅት ለሰራተኞች እረፍትን መስጠት፣ ሕክምና ካስፈልጋቸውም ሕክምና እንዲፈጠን ማድረግ፣ በማህበራት ደግሞ ጋዜጠኞች እራሳቸው ተደራጅተው እርስ በእርስ መረጋጋት እና መነጋገር፣ ግንዛቤ ማስጨበጫ ሴሚናሮች፣ ኤክስፒሪንስ ሼሪንግ ፕሮግራሞች ማዘጋጀት፣ እንደዚህም ደግሞ ከጤና ባለሙያዎች ጋር ከሜንታል ሄልዝ ላይ የአእምሮ ጤና ላይ ከሚሰሉ ፕሮፌሽናሎች ጋር ሊንክን በመፍጠር እነሱም ሴሚናሮች እንዲሰጡ፣ ካፓሲቲ ቢልድ እንዲያደርጉ መርዳት ከሰማኒያ እስከ መቶ በመቶ የሚሆኑ ጋዜጠኞች በስራቸው ምክንያት ለአይምሮ ጠባሳ ለሚዳርጉ ክስተቶች እንደሚጋለጡ ኒውዮርክ የሚገኘው ኮሎምቢያ ዩኒቨርሲቲ ያቋቋመው ዳርት የተሰኘ የጋዜጠኞች ማዕከል ያካሄደው ጥናት ያመለክታል። በጋዜጠኝነት ትምህርት ቤቶችና በዜና ክፍሎች ውስጥ ስለ አይምሮ ጤና ትምህርት መስጠት የአቻ ድጋፎችን ማመቻቸትና ረፍት እንዲወስዱ ማበረታታት የሚዲያ ተቋማትና ማህበራት ሊወስዷቸው ከሚገቡ እርምጃዎች መካከል ጥቂቶቹ መሆናቸውም ተገልጿል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ጋዜጠኞች በሚሰሯቸው ዜናዎች ምክንያት የሚያጋጥማቸውን የአእምሮ ጤና ህመም የሚቃኘውን ዘገባ ነው የተከታተላችሁት። አድማጮች የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን ይዳሰስንበት የምሽቱ የመስታወት መሰናዷችን ይህን ይመስል ነበር። ፕሮግራማችንን ከማጠናቀቃችን በፊት ግን ለመሰናበቻ የዘቢባ ግርማን ስሜን በስሙ እንጋብዛቸው ለወጣው ደርሶ መለይበትን ይኸው ተረስ i'll my አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደና ደሩ።